በታዋቂው የማራቶን ሯጭ ኃይሌ ገብረስላሴ ሊቀመንበርነት ከጓዶቹ ጋር በመሆን በጋራ ጋዜጣዊ መግለጫ መስጠታቸው ይታወሳል። በአትሌቶቹና በፌዴሬሽኑ መካከል የጎላ አለመግባባት የታየበት ሆኖ በተንጸባረቀው ላይ ፌዴሬሽኑ በጠራው ጋዜጣዊ መግለጫ ፕሬዚዳንቱ አቶ አለባቸው ንጉሴ ማብራሪያ ሰጥተውበታል። በቅድሚያም ከሪዮ ኦሊምፒክስ የተወሰደውን ግንዛቤ በሚመለከት ካቅርነውና ካሰብነው አኳያ አላሳካንም። ይህን ያላሳካንበት ሌሎች ምክንያቶች እንደተጠበቁ ሆነው እንደ ማንኛውም ስራ አቅደናል፣ ለማሳካት ሰርተናል፣ ግን መጨረሻ ላይ ደግሞ ያሰብነውን አላሳካንም። ይሄ በስራ አስፈጻሚ የሚሆን እንደ ፌዴሬሽን በእጅጉ ያሳዘነን ሕዝባችንም ሲጠብቅ የነበረውን ነገር ባለመሳካታችን በዚህ በኩል በእጅጉ አዝነናል። ይሄ አዘኔታ እና እቅደና ለማሳካት ውጤት ተስፋ የሚያስቆርጥ አንገት ደፍቶ ወደኋላ የሚያሸሽ ሳይሆን በውድድር በዝግጅት ሂደት የነበሩትን በውድድር ሜዳዎቹ ላይ የታዩትን የአትሌቶቹን፣ የአሰልጣኞቹን እና የውድድሩን መንፈስ እና ሁኔታ በማጤን ለሌላው ጊዜ ተገቢውን ትምህርት ወስዶ የተጓደለውን ነገር በተሻለ ሁኔታ ለማሟላት የመስራት እልህ መጫር አለበት በሚል ነው። በእኛ በኩል ያየ ነው። ከዚህ ግንዛቤ እና ልምድ በማካበት አዲስ ስልት ፌዴሬሽኑ ነድፏል፣ በማለት ፕሬዚዳንቱ አብስረዋል። መውጣት፣ መውረድ ማሳካት የሚችል ስትራቴጂክ እቅድና የማሻሻያ ስራ በሚቀጥለው ጊዜ መሰራት ይኖርበታል በሚል ነው ያየነውና በዚህ በኩል ብያዝ ነው እውነታዊ ይሄ የሆነው እያለ እንግዲህ በሌሎች ወገኖች የሚነሱ አስተያየቶች አሉ። በእኛ በኩል ስራ አስፈጻሚ ብቻ ሳይሆን ጠቅላላ ጉባኤው የክልል አትሌቲክስ ፌዴሬሽኖች፣ አትሌቶች፣ አሰልጣኞች እና ሌሎችም አካላት አሁን ፌዴሬሽናችን ያለበት ሁኔታ የምናስበውንና የምንፈልገውን ነገር ሊያሳካ አይችልም። ውስጡንም አሰራሩንም ማስተካከል፣ ማሻሻል አድላዊ አሰራሮችን፣ ድብስብስ አካሄዶችን፣ ዝርፊያና ሌብነቶችን በትስስርና በጥቅም ግንኙነት ላይ የተመሰረቱ አካሄዶችን መበጣጠስና ማስተካከል አለበት የሚል ይፋ ውሳኔ ወስኖ ወደ ለውጥ ገብተናል። አሰልጣኝ ሁሴን በበኩሉ አትሌቶቹ በቂ ስልጠና እና ዝግጅት በመኖሩ ስለ ውጤቱ ያወሳው መጀመሪያ ያደረግነው አትሌቶቻችን የማብቃት ስራ ነው። እንደምታወቀው ዘንድሮ አትሌቶቻችን ከሠላሳ አንድ በታች የገቡ በዓለም ዘጠኝ ምርጥ ሴት አትሌቶችን ከፍተኛ ሰዓት እንዲያስመዘግቡ ከስልጠና የተገኘ ውጤት ነው። ወንዶችም እንደዚሁ ከሰባት በታች የሚገቡ ወደ አራት የሚሆኑ አትሌቶቻችንን ለምኒማ እንዲበቁ ማድረግ ነበር። ይህንንም በአምስት ሺና በአስር ሺም አሳክትናል። አትሌቶቻችን ምርጫን በተመለከተ ፌዴሬሽኑ ባወጣ ክራቴሪያ መሰረት፣ ወይ እኛ ባወጣ ነው ክራቴሪያ መሰረት አትሌቶቻችንን ከአንድ እስከ አራት ተጠባበቂዎችንም ጨምሬ ህጋዊ በሆነ መንገድ ምንም አይነት ኮሽታዎች ሳይሰሙ ከአትሌቶቻችን ጋር ውይይት በማድረግ አስፈላጊ የሆነ የሙያ ድጋፍ ለአትሌቶቻችን ስናደርግ ሰንብተናል ማለት ነው። በሌሎቹ አትሌቶች የተነሳውን ቅሬታ በሚመለከት የፌዴሬሽኑ ፕሬዚዳንት አለባቸው ንጉሴ ያወሱት የሪዮ ዝግጅት እንዳይጎዳ አትሌቶቹ ከሚገባ በላይ ስሜታቸውና ስነልቦናቸው እንዳይሸረሸር ይህም በማድረጋችንም ከሪዮ በኋላ የፌዴሬሽኑን ህግና ስርዓት በተከተለ መንገድ አሉ የምትሏቸውን ችግሮች በግልጽ ተወያይተን በመግባባት ለመፍታት ከልብ እንሰራለን። ስለዚህ ሪዮ የሁላችንም ጉዳይ ነው። እባካችሁ ይሄ ዝግጅት ከሚጎዳ እንቻቻል በሚል ቀጠሮ ይዘን የተስማማንበትን አንዳንዶቹ በሂደት የሚፈቱ ናቸው። ለምሳሌ ወደ አመራርነት የመምጣት ጉዳይ በፌዴሬሽኑ ደንብ የክልል ፌዴሬሽኖችን ህልውና ሪኮግናይዝ አድርገን በዛ መንገድ ከመጣችሁ እኛ ከሚገባ በላይ ደስተኛ ነን፣ በዚህ ጉዳይ ላይ አብረን ልንሰራ እንችላለን የሚል ለሚዲያም አቅርበናል። ከነሱ ጋር ማብረንቱ ሶ ከሪዮ በኋላ ህግና ስርዓቱን ጠብቆ ጠቅላላ ጉባኤ በሚጠራበት ጊዜ በምርጫ ውስጥ እንድትገቡ እኛም የምንችለው እንደግፋለን እናንተም ባለው አሰራር መሰረት ወደ አመራርነት ለመምጣት ግቡ ነው ያልነው። ጌታቸው ተላልጅ ጊዮርጊስ ለዶች ቬለ ራዲዮ ከአዲስ አበባ